bin እኔ የሶሻል ዲሞክራቲክ ድርጅት አባል ለመሆን የወሰንኩት ከዚያ የመከራ ዘመን ከጦርነትና ከስርዓት በኋላ በሀገራችን በጀርመን ፍትህና እኩልነት እንዲሰፍን ነው። የሁለተኛ ዓለም ጦርነት ሁላችንም ጎድቶ የድህነት አፋፍ ላይ ጥሎን ሄደዋል። ስርዓትና ደንብ ተቃውሰዋል። ያን ለማስተካከልና ከዚያ ችግር ለመውጣት ፍትህና እኩልነት፣ ነጻነት ተመልሶ በአገሪቱ ላይ መስፈን ይኖርበታል። በዚህ ምክንያት ነው የሶሻል ዲሞክራቲክ ፓርቲ ፖለቲከኛ ለመሆን የወሰንኩት። ሄልሙት ሽሚት ኃይለኛ ተናጋሪ፣ ቀጥተኛ ሐሳቢ፣ ስትራቴጂ ቀያሽና ግልጽ እና ቆራጥ ውሳኔ መስጠት የሚችሉ ትልቅ የጀርመን ፖለቲከኛ እንደነበሩ ደጋፊዎቻቸው ብቻ ሳይሆኑ ተቀናቃኞቻቸውም ይመሰክራሉ። የመከላከያ ሚኒስትር ሁነው አገራቸውን አገልግለዋል። በኢኮኖሚ ችሎታቸውም የፊናንስና የኢኮኖሚ ሚኒስትሩን አጣምረው በቦኑ ካቢኔ ውስጥ ትልቁም ቦታ ይዘው አገሪቱን መርተዋል። ከዚያ በፊት ደግሞ በሀምቡርግ ከተማ የአገር አስተዳደር ሚኒስትር ሁነው ከተማየቱን አንዴ የመታውን የውሃ መጥለቅለቅ ከጀርመን ሰራዊት ጋር ሁነው አደጋውን መክተው ያመራር ሰው መሆናቸውን በአጭር ቀናት ውስጥ አረጋግጠዋል። አንገላ ሜርክል ቻንስለሯ ይህን ሁኔታ አስታውሰው ምንም እንኳን ሕፃን ልጅ ብሆን ያንን ጊዜ በደንብ አስታውሳለሁ። ምስራቅ ጀርመን ከቤተሰቦቼ ጋር የሚካሄደውን ሁኔታ በራዲዮ እንከታተል ነበር። ሴታያቴና አክስቴ በሀምቡርግ ከተማ ይኖሩ ስለነበር ለዘመዶቻችን ሕይወት ሰክተንም ነበር። ሄልሙት ሽሚት ግን በወሰዱት ቆራጥ እርምጃ ሁኔታውን ሊቆጣጠሩት ችለዋል። በጀርመን ሸንጎ ውስጥም ደጋፊዎቻቸውንና ተቃዋሚዎቻቸውን በነገር ችሎታቸው ጸጥ ያሰኙ ነበር። ውድ ወዳጄ፣ እኔ በምናገርበት ሰዓት ንግግሬን ለማቋረጥ እየደጋገሙ ለሶስተኛ ጊዜ የሚያሰሙትን እጅና እግር የሌለውን ሁካታውን ቢያቆሙና ቢቆጠቡ ለመግባባት ደግ ነው። የሚሰነዝሯቸው ቃላቶች የበሰሉ ቢሆኑ ኖሮ ደግሞ ይጠቅመኛል ብዬ በደስታ ቀበለው ነበር ግን እርስም ያውቁታል እዚህ ቤት የሚሰነዝሩት ቃላት ክብደት የሌለው ቀላል ነገር ነው። ቻንስለር ቪሊ ብራንት የምስራቅ ጀርመን መንግስት አጠገባቸው በተከለው አንድ ሰላይ ምክንያት ከስልጣናቸው በገዛ ፈቃዳቸው ሲወርዱ ያኔ በጀርመን ሸንጎ ውስጥ የሶሻል ዴሞክራቱን ፓርቲ ይመሩ የነበሩት ሚስተር ሽሚት ቻንስለር ሁነው በመሃላ ቃላቸው ወንበሩን ተረክበዋል። በእግዚአብሔር ቃልና በእሱ ብርታት አገሬንና ሕዝቡን አንድነቷንም ለመጠበቅ ከሚቃጣባትም አደጋ ለመከላከል ቃል እገባለሁ የሚለውን የመሐላ ቃላቸውን ሰጥተው የጀርመን የፖለቲካ መድረኩ ላይ ብቅ ብለዋል። በ1972 ዓ ም እንደ አውሮፓን አቆጣጠር የነዳጅ ዘይትን አስታኮ አውሮፓና ዓለምን በዚያውም የጀርመንን ኢንዱስትሪያን የመታውን ቀውስ ሚስተር ሄልሙት ሽሚት ከበርቴዎችን የሚያበረታታ ሕዝቡንም የሚጠቅም ፕሮግራም ተልመው የጀርመንን ኢኮኖሚ ከውድቀት አደነዋል። ትልቅ ከሚባሉት አገር ወዳዶችና አውሮፓውያኖች መካከል ሄልሙት ሽሚት አንደኛው ናቸው። የሶሻል ዲሞክራቱ ፓርቲ ካፈራቸውም ትላልቅ ጭንቅላቶችም ውስጥ እሳቸው አንደኛው ናቸው። በቆራጥነታቸውና ርቆ በማያታቸው በሰላም ላይ የተመሠረተውን የጀርመንና የአውሮፓን አንድነትን በማዋቀራቸው፣ ከዛም በላይ የሰበሰቡትን እውቀትና የፖለቲካ ጥበባቸውንም በአባታዊ መካሪነት በመለገሳቸው በሁላችንም ዘንድ በቀላሉ የማይረሱ ታላቅ መሪ ናቸው የሚለውን ግምታቸውን የሶሻል ዲሞክራቱ ፓርቲ ሊቀመንበር እና ምክትል ቻንስለሩ ዚግማር ጋብርኤል መስክረዋል። ጸሐፊውና የዓለም ፖለቲካ ተንታኙ ሄልሙት ሽሚት በየሳምንቱ እየታተመ በሚወጣው የትልቁ የሰሜን ጀርመን ጋዜጣ የዲሳይት አዘጋጅና የፖለቲካ ተንታኝና ተት አቅራቢ ሆነው እስከ መጨረሻው ሰዓት ድረስ አገልግለዋል። ርዕሰ ብሔሩ ፕሬዚዳንት ዮአኪም ጋውክ ዶችላንድ ሃት አይነን ግሮሰን ሽታትስማን ፈርሎረን ሕይወታቸው በማለፉ እናዝናለን። ጀርመን አንደኛውና ትልቁን መሪዋን አታለች። ፖለቲከኛ ናቸው፣ ጸሐፊና ደራሲ፣ የድርጊትም ሰውና ትልቅ መካሪ ከሁሉም በላይ ኃላፊነት መሸከም የሚችሉ ለሰው ልጆች ነጻነት የሚሟገቱ ትልቅ ዲሞክራት ናቸው። ይልማይል ሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ